በመቀለ ከተማ በብቸኝነት የነበረው አፄ ዮሐንስ ሁለተኛ ደረጃ ትምህርት ቤት በአሁን አጠራር መሰናዶ ትምህርት ቤት ያለምንም እድሳትና ማስፋፊያ እስካሁን መቆየቱ የመቀለ ከተማ ነዋሪዎች ሁሌ በየስብሰባው የሚያነሱት ቅሬታ ነበር። ለወትሮው ለትግራይ ህዝብ የፈየደው ነገር የለም፣ ይልቁንስ ከመሀል ሀገሩ ህዝብ እያጣላን ነው እየተባለ ህዝቡ የሚወቅሰው የትግራይ መልሶ ማቋቋም ድርጅት የፖለቲካ ትኩሳቱን ለማብረድ ይመስላል በትምህርት ቤቱ ተጨማሪ የመማሪያ ክፍሎችን ገንብቷል። ነዋሪው ግንባታውን በደስታ ቢቀበለውም በተገነባው ህንፃ ላይ የአቶ መለስ ዜናዊ ፎቶ በትልቁ መለጠፉ ሌላ ቅሬታን ወልዷል። ለምን ስሙ አጼ ዮሐንስ ነው። ሌላ ዲኮሬሽን መለጠፉና እንትን ማለቱ ለምንድን ነው? አሁን ይህንን ነገር ሲገለጽ ደግሞ ወይ ይሸፍኑታል ወይ ያነሱታል። ስሜ ማራናታ ይባላል። የአጼ ዮሀንስ ተማሪ ነኝ። እኔ በበኩሌ በጣም ቀረ ብሎኛል። ምክንያቱም ትምህርት ቤቱ የአጼ ዮሀንስ ነው። አጼ ዮሀንስ ማለት ደግሞ ትልቅ ጀግና ናቸው። ስለዚህ መሆን የነበረበት ፎቶግራፍ ደግሞ የአጼ ዮሀንስ መሆን ነበረበት። ነፍሳቸው የማረውና የጠቅላይ ሚኒስትራችን መሆን አልነበረበትም። ከፈለጉ ሌላ በራሳቸው ሌላ ትምህርት ቤት መሰየም አለባቸው እንጂ በዚህ በጣም ቅር ተሰኝቻለሁ የነዋሪዎቹ ስጋት መሰረት ያለው ነው ይላሉ ሌላው አስተያየት ሰጪ በሌሎች አካባቢዎች የተደረጉትን እማኝ አድርገው በመጥቀስ በሀጽዋነስ ብቻ አይደለም እንደዚህ የተደረገው የተንቤን ራእሲ አለላ ፕሪፓራቶሪ የነበረው ከሞቱ በኋላ መለስ ፕሪፓራቶሪ ብሏል ከፍተኛ ተቃውሞ አለ በአድነብሪኢድም ህዝቡ ሀየ ለም አርአያ ፓርክ የሚል ነበር ሚባል ነበረ። እሱም ሀየለም የነበረውን መለስ ብለውታል። ምንድ ነው ፖለቲካው? እንደምታው የመለስ ራእይ የሚባል አለ ህወሀት እንደ ትልቅ አጀንዳ አድርገው የሚያንቀሳቅሰው ይህም ከህብረተሰቡ ተቀባይነት አላገኘም። መለስ እነሱ እንደፈለጉት የመጀመሪያም የመጨረሻም ሰው አድርገው ሊስሉት ይፈልጋሉ። ህብረተሰቡ ግን ሊቀበላቸው አልቻለም። በአጼ ዮሐንስ የተደረገውም ያ ነው። በዚህ ጉዳይ ላይ የትምህርት ቤቱ ርዕሰ መምህር አቶ ተወልደ ገብረ ሚካኤልን አነጋግረናቸዋል። አጼ ዮሐንስ እንደ መሪ ለሀገራቸው ሲሉ መተማሄደው ሄደው መስዋዕት ከፍለዋል። አቶ መለስም ለህዝባቸው ሲሉ እየሰሩ መስዋዕት ከፍለዋል። ማለት ይህ የሚያሳየን ታሪካዊ ትስስር እንዳለው እንጂ የአቶ መለስም ታሪክ ብቻ አጎልብተው የአጼ ዮሐንስን ለመንቆሸሽ የሚል በትክክል ልናስብሰው አንድምታ ያለው በተለይ ተማሪዎቹ እንደሚሉት ከአልበርት አንስታይን ጎን አቶ መለስ እጃቸው ወደ ህዳሴው ግድብ እያመላከቱ የሚያሳየው ስዕል አልተቃወምንም። ህንጻ ስለገነቡልን ግን ታሪክ በሚያዛባ መልኩ የእሳቸው ፎቶ ከፍ ብሎ በህንጻዎቹ በለጠፉ ግን እንቃወማለን ብሏል። ስም የለም እንጂ በማለት ለዶይቸ ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ መቀለም